አድማጮች አሁን ቅንብራችን ጤና ነው። አዘጋጅና አቅራቢ ሰለሞን አባተ። ኤና ይስጥልኝ ክቡራትና ክቡራን እንደምንሰንብታችኋል ስለ ፖሊዮንና ስለ ኮሌራ ክትባቶች፣ ስለ ቲቢ ሕክምና በተለይ መድኃኒቶችን ስለ ለመደው አይነት፣ ስለ አሜሪካ መንግስታዊ የጤና ጥበቃ መድን ወይም በተቀያሪ ስሙ ኦባማ ኬር፣ እንዲሁም እንዲመገቧቸው ስለ ተፈቀዱሎ አንዳንድ ይፈሯቸው የነበሩ ምግቦች እንነጋገራለን። ፖሊዮን የልጅነት ልምሻን የማጥፋት ግብ እየቀረበ መሆኑ እየተነገረ ነው። ይሁን እንጂ የፖሊዮ ህልውና ማክተም ከታወጀ በኋላ የሚሰጡት ክትባቶች ለፖሊዮ ማገርሸት ሰበብ እንዳይሆኑ የህብረተሰብ ጤና ባለስልጣናት እንዲጠነቀቁ ማሳሰቢያ ተላልፏል ለዚህ ስራ የሚረዳና በፖሊዮ ዳግመኛ ላለመያዝ የሚያግዝ አዲስ የክትባት ዝርያ ላይ ተመራማሪዎቹ እየሰሩ ናቸው የባለሙያዎቹ አንዱም ስጋት የተዳከመውና ለክትባትነት አገልግሎት የሚውለው በየላብራቶሪው ወይም በክትባት ባንኮች ተጠብቆ የሚገኘው ቫይረስ ድንገት ሾልኮ እንዳይወጣና ሌላ መዘዘኛ ወረርሽኝ እንዳያስከትል ነው አሁንም እንኳ በአንዳንድ የሰውነታቸው የተፈጥሮ መከላከያ ቅስም በታወቀ ሰዎች ላይ ያ የተዳከመው የፖሊዮ ቫይረስ የማንሰራራት አዝማሚያ አሳይቷል የእንግሊዝ ተመራማሪዎች አዲሱን አይነት ክትባት ያዘጋጁት በአለም የጤና ድርጅት ጥያቄ ነው እነዚህ አዳዲሶቹ ዝርያዎች ለክትባት ጥቅም የተዘጋጁት በክትባት ማምረቻ ተቋማት ውስጥም ሆነ ወደ አካባቢያችን ቢገቡ እንኳ ጉዳት እንደማያስከትሉ የእንግሊዝ በሥነ ሕይወት ደረጃዎች ብሔራዊ ኢንስቲትዩት የቫይረሶች መተላለፍ መቆጣጠሪያ መምሪያ ኃላፊ ፊሊፕ ማይነር ተናግረዋል። በዘመቻው ፍጻሜ ላይ ለጥቅም የሚውለው ይበልጥ ከተዳከመ የፖሊዮ አምጪ ሕዋስ የተቀመመ ክትባት ነው ምክንያቱም ምንም አለማስቀረታችንን ማረጋገጥ ይኖርብናል። በዚህም መንገድ አሁን ካሉ ክትባቶች የተሻሉትንና ደህንነታቸው ይበልጥ የተረጋገጡትን ይሆናል የምንጠቀመው። አዲሱ ክትባት ከአሁኖቹ በሕይወት ካሉ ቫይረሶች ከሚሰሩት ይልቅ ደህንነቱ የበለጠ፣ ጥቅሙ ግን የእነዚያኑ ያህል እንደሆነ ማይነር አመልክተዋል። ፖሊዮ ወይም የልጅነት ልምሻ ከጠፋ በኋላም ይሄው እንዳይነቃ የተደረገው ክትባት መሰጠቱን ይቀጥላል። ያላየናቸው አጋጣሚዎች፣ የዘለልናቸው ደረጃዎች፣ የተወሰኑት መከላከያዎቻቸው የተዳከመ ሰዎች አጋጣሚዎች ሁሉ ሊኖሩ ይችላሉና ነው። እናም በተከናወኑ ስራዎች ላይ ፍጹም እርግጠኞች እስክንሆን የፖሊዮ ክትባቱ ይቀጥላል። ይህንን ክትባት የልጅነት ልምሻ ከጠፋ በኋላ መጠቀም ይቻል እንደሆነ የመጨረሻ ይሁንታ ለመስጠት አንድ የባለሙያዎች ቡድን ፍተሻና ምክክሮችን እያካሄደ ነው። ከክትባት ንግግር ሳንወጣ የዓለም የጤና ድርጅት ሌላም ብስራት አለው። ጅምላ ፈጁን ኮሌራን መከላከል የሚያስችለው ክትባት በቅርቡ በገፍ ጥቅም ላይ ሊውል ነው። አምራቾቹ እስከ ዛሬ ወደ ሶስት ሚሊዮን ለሚሆን ሰው ብቻ የሚበቃ ክትባት ነው ያዘጋጁት ወይም ያወጡት። አሁን ግን ሶስተኛ ፋብሪካ ምርቱን ማውጣት እንደሚችል የዓለም የጤና ድርጅት ፈቃድ በመስጠቱ ምክንያት የክትባቱ ቁጥር በእጥፍ ሊጨምር እንደሆነ ተገልጿል። ይህ ሶስተኛው ኩባንያ ኢዩ ባዮሎጂክስ የሚባል የደቡብ ኮሪያ ተቋም ነው። ይህ በአፍ የሚወሰድ የኮሌራ ክትባት ጥያቄው ከክምችቱ በመብለጡ ምክንያት የዓለም የጤና ድርጅት ከሱዳንና ከሄይቲ የቀረቡለትን ጥያቄዎች ወደ ጎን ለመግፋት መገደዱን የደብሊው ኤችኦ የአጣዳፊ ክትባቶችና ክምችት መምሪያ ኃላፊ ዶክተር ስቲቨን ማርቲን አስታውቀዋል። We've used it largely in outbreaks and humanitarian crises እየተጠቀምንበት ያለነው በሰብአዊ ቀውሶች ወቅት ለሚቀሰቀሱ ወረርሽኞች ነው። የዚህ የአዲሱ አምራጭ መምጣት ግን ከዚያ ወጣ ብለን ችግሩ ባለባቸው አካባቢዎች ሁሉ ክትባት ማድረስ እንድንችል ያግዘናል። በየወቅቱ እንደምናስተውለው የዝናብ ወቅት ሲጀምር የኮሌራው አጋጣሚም ይጨምራል። ሌሎች ተጨማሪ አምራቾች ክትባቱን ወደ መስራት ይሄዳሉ ብለው እንደሚያምኑ ዶክተር ስቲቨን አመልክተው ዋጋው ከአንድ ዶላር ከሰማኒያ አምስት ሳንቲም ወደ አንድ ዶላር ከአርባ አምስት ሳንቲም ይቀንሳል የሚል ተስፋ እንዳላቸው ገልጸዋል። በዛሬ የኢትዮጵያ ብር ምንዛሪ ለአንዲት ክትባት ከሰላሳ ዘጠኝ ብር ከሀያ ሶስት ሳንቲም ወደ ሰላሳ ብር ከሰባ አምስት ሳንቲም ማለት ነው። በተለይ ኤልኒኞና ድርቁ በበረታበት በዚህ ዓመት አፍሪካ ውስጥ እጅግ የበዛ የኮሌራ ችግር ሊኖር ይችላል የሚል ስጋት አድሮበታል። የዓለሙ የጤና ድርጅት በቅርቡም ታንዛኒያ፣ ማላዊና ኬንያ ውስጥ የተቀሰቀሱት የኮሌራ ወረርሽኞች ብዙ ጉዳት አድርሰዋል። በዓለም ዙሪያ ሰውን በበዛ ሁኔታ እየጎዳና እየጨረሰ ያለው ብዙ መድኃኒቶችን የለመደው ቲቢ አይነት በርከት ያለ ቁጥር ያላቸውን መድኃኒቶች በመጠቀም ሊገታ እንደሚችል ተገልጿል። ይህንን እየበረታ የሄደ ስጋት ለመጋፈጥ ምናልባት የስድስት የተለያዩ መድኃኒቶች ውሁድ ሳያስፈልገን አይቀርም። በዚህ መድኃኒት ለመድ የቲቢ አይነት ባለፈው የአውሮፓ ዓመት በ2014 ዓ ም ማለት ነው በዓለም ዙሪያ ወደ አስር ሚሊዮን ሰው መያዙንና አንድ ነጥብ አምስት ሚሊዮን ሰው መሞቱን የአሜሪካው የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። አደጋውን የሚመጥን እርምጃ ካልተወሰደ በመጪዎቹ ሰላሳ አምስት ዓመታት ውስጥ በዚህ አይነቱ የጠና ቲቪ የሚያዘው ሰው ቁጥር ወደ ሰባ አምስት ሚሊዮን ሊያድግ እንደሚችል ሲዲሲ አሳስቧል። በሲዲሲ የዓለም አቀፍ ቲቪ መቆጣጠሪያ ቅርንጫፍ የቡድን መሪ ፒተር ሴጀርስኪ ፈጥነን ካልተንቀሳቀስን አሁን እርምጃ ካልወሰድን መድኃኒት የሚቋቋመው ቲቪ የከፋ ይሆናል። አሁን ለጊዜው በዘጠኝ ሀገሮች ውስጥ በሀያ ስድስት ጣቢያዎች ላይ እየተካሄደ ያለው ጥናት የስድስት መድኃኒቶች ውሁድ ጥቂት ተስፋ እየፈነጠቀ ይመስላል። በጥናቱ ከሚሳተፉት ሀገሮች መካከል ደቡብ አፍሪቃ፣ ሩሲያ፣ ታይዋንና ኢስቶኒያ ይገኙበታል። የኦባማ አስተዳደርም ይህንን አደጋ መጋፈጥ የሚያስችል የገንዘብ ድጋፍ የሚገኝበትን እቅድ ሰሞኑን ይፋ አድርጓል። ከፕሬዚዳንት ባራክ ኦባማ ያለፉ ሰባት የሥልጣን ዓመታት አስተዳደራቸው ግዙፍ ስኬቶች ከሚላቸው መካከል የሚገኘውን የጤና ጥበቃ አገልግሎት መንግሥታዊ መድን ሪፐብሊካኑ አጥብቀው ነው የሚጠሉት። የተወካዮች ምክር ቤቱ ህጉ እንዲሰረዝ ከ50 ጊዜ በላይ በድምፅ ብልጫ ወስኗል። ባለፈው ሳምንት ውስጥም የተወካዮች ምክር ቤቱ የህግ መምሪያና የህግ መወሰኛ በድምፅ አሳልፈው የላኩላቸውን የዚህ ህግ መሻሪያ ድንጋጌ ፕሬዝደንት ኦባማ ውድቅ አድርገውታል። የምክር ቤቱ ሁለቱም ክንፎች በሪፐብሊካኑ እንደራሴዎች አብላጫ የተያዙ ናቸው። ይህ ህግ፣ አሉ ኦባማ ስለ ሰሞኑ የምክር ቤቱ ድንጋጌ ሲናገሩ፣ በሚሊዮኖች በሚቆጠሩ አሜሪካውያን የጤናና የገንዘብ ዋስትና ላይ ጉዳት ስለሚያስከትል እነሆ ውድቅ እንዲሆን ውሳኔን ችሬዋለሁ። የዘንድሮ ሪፐብሊካኑ ፕሬዚደንታዊ እጩዎች ሁሉ ከተመረጡ መጀመሪያ የሚያደርጉት ይህንን ኦባማ ኬር የሚል መጠሪያ የተጎናጸፈ ህግ መሻር መሆኑን ይናገራሉ። መቼም የምግብ ማስፈራሪያ እንደ አሜሪካውያን የሚወርድበት የለም። ሰውም በአብዛኛው ጠርጣራና ፈሪ ነው ወደ አፉ የሚወስደው ላይ የደፋሩም ቁጥር ጥቂት ባይባልም የዛሬ አርባ ዓመት አካባቢ በኢትዮጵያ የዘመን አቆጣጠር በ1970 ዓመተ ምህረት የወጣ መመሪያ አሜሪካውያን ብዙ ቅባት ወደ ሰውነታችን የሚያስገቡ ወይም በሥነ ምግብ ባለሙያዎቹ አጠራር ኮሌስትሮል የሚያበዙ ምግቦችን ከመመገብ እንዲቆጠቡ በብርቱ ያሳስባል። ያ መመሪያ ታዲያ እንቁላልና መሰል በሆኑ ምግቦች ምርትና ገበያ ላይ ተጽዕኖ አሳድሮ ቆይቷል። እንደዚህ አይነት መመሪያ የዛሬ አራት ዓመትም ወጥቶ ነበር። ሰሞኑን ከአሜሪካ መንግሥት የሰማነው ግን የተለየ ነው። እንቁላል ብሉ። ቡናም ቢሆን በቀን እስከ አምስት ስኒ ወይም ኩባያ ብታንደቀድቁ የጤና ስጋት ሊያድርባችሁ አይገባም ተብሏል። ስኳር ላይ ግን አቋሙ መራራ ነው። እንደ ስኳሩ አይደለም፣ የመጀመሪያ ስጋታችሁ ይሁን። በቀን ከምትመገቡት ስኳርነት ያለው ከአስር ከመቶ እንዳይበልጥ ተብሏል። ቀይ ስጋ፣ ቅቤ፣ አይብና መሰሎቹ ቅባቱ ያልተቀነሰ ወተት፣ አይስክሪም እምብዛም እንዳትዳፈሯቸው ከምግብነታቸው ጠንቅነታቸው ይበዛልና። ፍራፍሬ፣ ቅጠላቅጠል፣ አትክልት፣ የኦቾሎኒ ዘሮች መመገብ ጥቅማቸው ለእርስዎ ቆመው ለሚሄዱት ብቻ ሳይሆን ለመላ የተፈጥሯችን አካባቢ ወይም ኢንቫይሮመንትም መሆኑን ሰምተናል። ቀድሞ ቁርስ ጥርቅም አርጋችሁ ብሉ ተብሎ ነበር። የአሁኑ መመሪያ ግን ይህንን አባባል ያረጀና ያፈጀ እንዲል አይነት ብሎታል። የጤናና የሰብአዊ አገልግሎቶች ሚኒስትሯ ሲልቪያ ብሩዌል እና የግብርና ሚኒስትሩ ታም ቫልሳክ ሁለቱም የአሜሪካ ናቸው። እነዚህ ለውጦች በአዲሱ መመሪያ ውስጥ እንዲካተቱ የተደረገው ሳይንሳዊ እውቀትን መሠረት አድርገን ነው ብለዋል። ባልደረቦቼን ጀሲካ ጄሲካ በርማንን፣ ሊሳሽ ላይንን፣ አማንዳ አስካትን አመሰግናለሁ። ጤና ይስጥልኝ ክቡራትና ክቡራን፣ የራስዎንና የቤተሰቦን ንጽሕናና ጤና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። እስከ ሳምንት ጤና ይስጥልኝ። በጤና ሰንብቱ።